አድማጮች ወደ ተከታዩ ዘገባ እንሻገራለን። የኢትዮጵያ መንግስት ከኤርትራ ተላኩ ያላቸውን አሸባሪዎች በቁጥጥር ስር መዋሉንና ሊያመልጡ የሞከሩትንም መግደሉን የሚዘረዝረው ዜና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ሲዘገብ አብሮ ተያይዞ የወጣውን የጦር መሳሪያ ምስል ጉዳይ የተንተራስ ነው ተከታዩ ዘገባ ምስሉ እንደ አውሮፓውያን ህዝብን አቆጣጠረው 2004 ዓመተ ምህረት በኢራቅ ፋሉጃ ክፍለ ግዛት በዩናይት ስቴትስ 82 ኛው አየር ወለድ ክፍለ ጦር የተማረከ እንደሆነ እንዲሁም የኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ድረገጽ ላይ በተመሳሳይ የአዋሽ ወልዲያ ሀራ ገበያ ዋሻ ነው በሚል ሌላ ፎቶግራፍም ወይም ሌላ ምስል የወጣ ካሊፎርኒያ የሚገኘው ዴቪልስ ስላይድ ዋሻ ፎቶግራፍ መሆኑ በማህበራዊ ድረገጾች ማነጋገሩ ሁለቱም ተቋማት የተባሉት ፎቶግራፎች ከድረገጾቻቸው እንዲነሱ ማድረጋቸውና ይቅርታ መጠየቃቸው ተዘግቧል። ይህንንም ተንተርሳ ጽዮን ግርማ እንዲህ ያሉ ስህተቶች ምን ያሳያሉ? የሚል ጥያቄ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህር አቶ አቤል አዳሞንና በዩናይትድ ስቴትስ ኦሬገን ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽን ድህረ ምረቃ ትምህርት የዶክተሬት ተማሪ የሆኑትን አቶ እንዳልካቸው ኃይለ ሚካኤልና አነጋግራ ተከታዩን ዘገባ አጠናቅራለች። ባለፈው ሳምንት የፌዴራል ፖሊስ የጸረ ሽብር የጋራ ግብረ ኃይል መግለጫን ጠቅሶ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በሰራው የዜና ዘገባ ሚያዚያ ሀያ ስምንት ቀን ሁለት ሺህ ስምንት አመተ ምህረት በተካሄደ ዘመቻ የኢትዮጵያ መንግስት ከኤርትራ ተላኩ ያላቸውን አብዛኞቹን አሸባሪዎች ከሰበሰቧቸው የጦር መሳሪያዎችና ቁሳቁስ ጋር በቁጥጥር ስር መዋላቸውን ተናግሮ ነበር። ጣቢያው ይህንኑ ዜናም በድረ-ገጹ ሲያወጣ በርካታ የጦር መሳሪያ ምስል አያይዞ አሰራጭቷል። የተረጋገጠ መረጃ ለሕዝብ ከሚተላለፍባቸው መንገዶች አንዱ ፎቶግራፍ ሲሆን ከዚህ ዜና ጋር ተያይዞ የቀረበው የጦር መሳሪያ ምስል ግን በ2004 ዓ.ም በኢራቅ ፋሉጃህ ግዛት በ82ኛ አየር ወለድ ክፍለ ጦር የተማረከ መሆኑ ፎቶም የተነሳው ጌቲ ፒክቸርስ በተባለ ታዋቂ የአሜሪካ ፎቶ ኤጀንሲ መሆኑ ታውቋል። ፎቶግራፎቹን አያይዘው የማህበራዊ ድረገጽ ተጠቃሚዎች ሲያፌዙባቸው የሰነበቱ ሲሆን ጥቂት ቆይቶም ይህን ፎቶ አብሮ በድረገጽ ላይ ተጠቅሞ የነበረው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ስህተቱን አምኖ ይቅርታ ጠይቋል። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህር አቶ አቤል አዳሙ እንዲህ ያሉ ስህተቶች በተለያየ መንገድ ሊፈጠሩ ቢችሉም መጀመሪያ የነበረውን የአንድ ሚዲያ ተቋም ተአማኒነት በማስረጃ ለማስተካከል ጊዜ እንደሚወስድ ይናገራል። ቀደም ሲል በአዲስ አበባ ዩኒቨርሲቲ የጋዜጠኝነት መምህር የነበረውና አሁን በዩናይትድ ስቴትስ በኦሪገን ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን የዶክትሬት ተማሪ የሆነው እንዳልካቸው ኃይለ ሚካኤል ከዜናው ጋር አብሮ የተሰራጨው ምስል ሐሰተኛ መሆን መንግስት ኮሚኒኬሽን ጉዳዮች ቢሮ፣ ኢትዮጵያ ብሮድካስቲንግ ኮርፖሬሽን መሰረታዊ የሆነ መረጃን ሙሉ በሙሉ እርስ በራሳቸው ተቆጣጥረው ለማስተላለፍ ካላቸው ፍላጎት የተነሳ የሚመጣ ስህተት ነው ብዬ ነው የማየው። አንደኛ ዜናውን ራሱ ከባድ ጥርጣሬ ውስጥ ይከተዋል። ሁለተኛ ከዚህ በፊትም በተደጋጋሚ በመንግስት ሚዲያዎች በኩል የሚሰራጩ መረጃዎች ተአማኒነታቸው ምን ያህል ነው የሚል ጥያቄ ያስነሳል ማለት ነው እና ይሄ በጋዜጠኝነት እንግዲህ መሰረታዊ ስህተት ነው። አንድ መረጃን ማስተላለፍ የሚፈልግ አካል የመንግስት ጋዜጠኛ፣ የሚሆን የግል ጋዜጠኛ መረጃውን ከማስተላለፉ በፊት የሚያስተላልፈው መረጃ ምን ያህል እውነተኛ ነው ብሎ ማረጋገጥ መቻል አለበት። ይቅርታ ጠያይቁ ራሱ ይቅርታ አይመስልም። ዜናዎቹ ናቸው የተሳሳቱት ወይ ምስሎቹ ናቸው የተሳሳቱት፣ መረጃውን ያስተላለፍ ነው ስዕሎቹን ብቻ ነው የሚመለከተው ወይስ ዜናውም ራሱ የተሳሳተ ነው የሚለውን አይገልጽም። በጋዜጠኝነት የሙያ ስነ ምግባር አንድ መረጃ ለሕዝብ ከመተላለፉ በፊት በተደጋጋሚ መጣራትና መረጋገጥ እንዳለበት የሚናገረው የጋዜጠኝነት መምህሩ አቶ አቤል ቪዲዮም ሆነ ምስልን ከመጠቀም በፊት ምንጩና ባለቤትነቱ መጠቀስ አለበት ይላል። ምክንያቱም አንድ ሚዲያ ትክክለኛ ሚዲያ ወይም ደግሞ ሚዲያ የሚሰራው ህዝብን ለማግኘት ነው፣ ለህዝብ መረጃ ለመስጠት ነው። ህዝብ ደግሞ ያንን ሚዲያ ለመከታተል ሚዲያውን ማመን አለበት መጀመሪያ ላይ። ስለዚህ እንደዚህ አይነት የተሳሳቱ መረጃዎችን ሲያወጣ ሚዲያው ታማኒነት የሚጠፋን እንደ እንደገና ደግሞ በደንብ አስቦበት ምንጮቹን አረጋግጦ ታማኒ በሆነ መንገድ ገለልተኛ ሆኖ የሚለውን ነገር በሙሉ ይንደዋል ማለት ነው እና ይሄ ለሚዲያውም ለራሱም በጣም አስቸጋሪ ነው። ሙያውን ያበላሸን የሚሆነው ምንም ጥርጥር የለውም። እንደውም መጠየቅ አለበት ነው። ሚዲያው ከየት አምክቶ መጀመሪያ እንደሰራ ሁሉ መታወቃል። ለምን አለማም እንደተካሄደ አይታወቅም። ምክንያቱም በእርግጠኝነት ሚዲያው ላይ ያሉት ሰዎች ዘመኑ የቴክኖሎጂ መሆኑን ና ይሄ የሚያሰራጩት ዘገባ በዓለም ላይ እንደሚሰራጩ ና ይሄኛ የነሱ ያልሆነ ነገር በየትኛውም ዓለም ባለቤቱ እኔ ነኝ ማለቱ እንደማይቀር የሚገነዘቡት ይመስለኛል። በተጨማሪም የመንግስት ኮሚኒኬሽን ጽሕፈት ቤት በድረገጹ ላይ የአዋሽ ወልዲያ ሀራ ገበያ ዋሻ ነው በሚል ከመግለጫ ጋር አያይዞ ያወጣው ፎቶግራፍ ካሊፎርኒያ የሚገኘው ዴቪልስ ስላይድ ታናል እንደሆነ ታውቋል። ይህም በማህበራዊ ድረገጾች ላይ ከተዘገበ በኋላ መስሪያ ቤቱ አጠር ያለ የይቅርታ መግለጫ አውጥቷል። አቶ አቤል ይህን ፎቶግራፍ ራሱን ዋሻውን ማንሳት ቀላል ነበር ይላል። ሳሌ አሁን ሰሞኑን ከደሴ ወደ አዲስ አበባ ስጓዝ ይሄ አሁን የተባለ የባቡር መስመር በኬምሴና በሸዋሮ መካከል የሚሄድበት መንገድ አለ እና መኪና ላይ ነው ያየሁት። እንደዚያ ፎቶግራፍ የለውም አብቸዋል። ግን አልፎት ቀደት የሚሄዱ ተራራ ይሄ ነው ብለው አሳይተውኛል ሰዎች እና በተራራውም ጀርባ መኪና መንገዱ ስለሚሄድ ለማይች ያለው እንደው ይህን ያህል የሰውን ተውሶ ከማምጣት ይልቅ ጋራውን በዚህ አልፎ ቦታው ላይ ሂዶ በምስል ስራውም እየተካሴ ስላለው እንደዚህ ታናብባ ይሰራለትም ያንን ማሳየት በቂ ነበር። ምናልባት ስቶት የተሰራው ወይም ዝም ብሎ ለተራ ፕሮፓጋንዳ ተብሎ ከሆነ ምንም አረጋ አይቻልም፣ ተመልሶ በራሱ ላይ ተመልሷል ማለት ነው። ባለሙያዎቹ እንዲህ ያሉ መረጃዎችን ለማጣራት እና ለማቅረብ ዘመኑ የቴክኖሎጂ በመሆኑ በቀላሉ ማጣራት ይቻል እንደነበር ገልጸው እንዲህ ያሉ ስህተቶች ተቋሙ ያለውን ባለሙያዎች ችሎታ ጥያቄ ውስጥ ይጥለዋል ብለዋል። የኦሪገን ዩኒቨርስቲው እንዳልክ መንግስት የሚቀጥራቸውን ባለሙያዎች በጋዜጠኝነት ሙያቸው ነው ወይስ ከመንግስት ፕሮግራም ጋር መስማማታቸውን አይቶ ነው የሚል መሰረታዊ ጥያቄ ማንሳት ተገቢ ነው የሚላል። በመንግስት የሚዲያ ተቋማት ተቀጥረው የሚሰሩ ብዙ ጋዜጠኞች አሉ። ጥሩ ጋዜጠኞች አሉ፣ ሙያቸውን የሚጠብቁ አሉ። ግን ደግሞ እዛው ልክ ደግሞ በጣም በርካታ ምንም ብቃት የሌላቸው በታማኝነታቸው ብቻ የተቀጠሩ በርካታ ዜጎች እንዳሉ ማሳያ ነው። ግን ደግሞ ከዛ ባሻገር ስናይ መንግስት እንግዲህ በተለያዩ ጊዜ የተለያዩ ጋዜጠኞችን ተሰርታችኋል፣ የስነ ምግባር ችግር አለባችሁ፣ ህግ ተላልፋችኋል እያለ ይከሳል እና እንደ እንግዲህ ራሱ መንግስት እየፈጸመ በሀገሪቱ ውስጥ ህግን አክብርናል እያሉ የሚንቀሳቀሱ ጋዜጠኞች የሚከስ ምን አይነት ሞራል አለው ብዬ ጠይቃለሁ። ባለሙያዎቹ አሁን ዘመኑ ተቀይሯል፣ መረጃ ከጫፍ እስከ ጫፍ የሚሰራጭበት መንገድ የተፈጠረበት በመሆኑ የሚተላለፉ መረጃዎች እውነተኝነትን ማረጋገጥ ሳይወዱ በግድ የሚገደዱበት ዘመን ነው ብለዋል። አቶ አቤል ውሸት ለራሱ ለመንግስትም አይጠቅምም ብሏል። አቶ እንዳልክ በበኩሉ ሰዎች የማወቅ አጋጣሚ የላቸውም በሚል ማንም የፈለገውን መረጃ ማሰራጨት የማይችልበት ዘመን ላይ መደረሱን የሚረጋገጥበት አጋጣሚ ነው ብሏል።